የመላ ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ አገሪቷ ገብታለች ካሉት ውስብስብ ፖለቲካዊ ቀውስ እንድትወጣ ዓለም አቀፍ ጉባኤ እንዲዘጋጅ ጥሪ አቅርበዋል። በቅርቡ የተጣለው የአስቸኳይ ጊዜ አዋጅ እንዲነሳም ጠይቀዋል። መለስካቸው አመሃ ተከታዩን ልኮልናል። መኢአድና ሰማያዊ ፓርቲዎች ዛሬ ረፋዱ ላይ በጋራ በጠሩት ጋዜጣዊ መግለጫ ያተኮሩት እጅግ አሳሳቢ ነው ባሉት የአገሪቱ ወቅታዊ ጉዳይ ነው። የጽሑፍ መግለጫው እንዳመለከተው በፓርቲዎቹ እምነት የኢትዮጵያ ሕዝብ እየጠየቀ የሚገኘው የሥርዓት ለውጥን እንጂ ጥገናዊ ለውጥን አይደለም። ስለሆነም አዲስ ጠቅላይ ሚኒስትር መምረጡ መቅረት አለበት። በዚህ ፈንታ በውጭ አገርም ሆነ በአገር ውስጥ የሚገኙ የፖለቲካ ፓርቲዎች፣ የሲቪክ ማኅበራት፣ በአጠቃላይም በአገሬ ጉዳይ ያገባኛል የሚሉ ኢትዮጵያውያንን ሁሉ ያካተተ የውይይት መድረክ እንዲዘጋጅ ሁለቱ ፓርቲዎች ይጠይቃሉ። ከዚህ የውይይት መድረክም የመፍትሄ ሐሳቦች እንደሚመነጩ ያምናሉ። ባለፈው ሳምንት የታወጀው የአስቸኳይ ጊዜ አዋጅም ለችግሩ መፍትሄ አይደለም በማለት በአስቸኳይ እንዲነሳም ፓርቲዎቹ ጠይቀዋል። የሰማዩ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉ አገራችንንና ሕዝባችንን በሚሊተሪ አስተዳደር ጠርንፈው ለመግዛት ያመቸው ዘንድ የጣለው የአስቸኳይ ጊዜ አዋጅ አሁን ለተነሳው መሠረታዊ የሕዝብ ጥያቄ መፍትሄ ይሆናል ብለን አናምንም። እንዲያውም ይህ ድርጊት ሕዝባችንን ወደ ባሰ የእርስ በርስ ግጭትና መተላለቅ ያመራዋል ብለን እንሰጋለን። ስለዚህ በሀገራችን ላይ የጣለው ተገቢ ያልሆነ የአስቸኳይ ጊዜ አዋጅ ያለምንም ቅድመ ሁኔታ በአስቸኳይ እንዲነሳ አጥብቀን እንጠይቃለን። አቶ አበባ ካሉ ለዚህ ለፓርቲዎቹ አቋም ተጨማሪ ማብራሪያ ለጋዜጠኞች ሰጥተዋል። በእርሳቸው አባባል የአስቸኳይ ጊዜ አዋጅ ደጋግሞ ማወጅ መፍትሄ ሊያመጣ አይችልም። መፍትሄው ያለው ሌላ ስፍራ ነው ይላሉ። በጣም የሚያሳፍረው አንድን ሀገር በአመት ሁለት ጊዜ አስቸኳይ አዋጅ ውስጥ መዶል ማለት እኔ አንድ ጤናማ ከሆነ መንግስት የሚጠበቅ አይመስለኝም እ ፖለቲካው ይበላሻል፣ ኢኮኖሚው ይደቃል። በጣም እኮ ከፍተኛ ችግር የሚፈጠረው መፍትሄ አይሆንም። አስቸኳይ አዋጅ መፍትሄ የሆነ ትላንት ለጎንደር ህዝብ፣ ለባህር ዳር ህዝብ ትላንት መፍትሄ የሆነ እስካሁን በራቸውን ዘግቶ እኮ የተቀመጡት መፍትሄ አይሆንም። መፍትሄው ጠረጴዛ ዙሪያ ነው። አሁንም እየነገርነው ነው ነው ምንም እንኳን ቢረፍድ መፍትሄው በጠረጴዛ ዙሪያ ነው። እዚህ መጨረሻ ያስቀመጥና ተገራለች የስርዓት ለውጥ ነው። አሁን ህዝቡ የጠየቀ ያለው ህዝባዊ ቢተኝነቱ እኮ ነው። አሁን ከፖለቲካ ፓርቲዎች ትግል በላይ የህዝቡ ቢተኝነት እኮ ነው። በከፍተኛ ደረጃ ገኖና አይሎ ይወጣው እናንተ ጋዜጠኞች የምታዩት ነው። ከምድር ጫፍ እስከ ምድር ጫፍ ነውጡ የስርዓት ለውጥ ይምጣለን አንፈልግም ነው በአደባባይ የተነገረ ያለው ህዝቡ እየጠየቀ ያለው የስርዓት ለውጥ እኮ ነው። ጥገና ሲጠገን ከረመ እኳ ያደግ ምናምናምን ታድሶ ጥልቅ ታድሶ የጥልቅ ጥልቅ ታድሶ የት ነው ሲኦል ቢገባ እንኳን ያደግ የሚታደሱ አይመስለኝ ሊለበልበው የሲኦል እሳት ስለዚህ አሁን ምን አለበት፣ ብሔራዊ መግባባት ለመፍጠር ለምን አንሞክርም? ለምን በጠረጴዛ ዙሪያ አንቀመጥም? የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻ የጠቅላይ ሚኒስትሩ የሥራ መልቀቂያ ማመልከቻ ማስገባታቸውን ተከትሎ የአስቸኳይ ጊዜ አዋጅ መታወጁን ፓርቲያቸው የተመለከተው በተለየ መንገድ እንደሆነ ጠቁመዋል። የጦር ኃይሎች ጠቅላይ አዛዡ ሥልጣናቸውን ለመልቀቅ በጠየቁበት ወቅት ይህ አዋጅ ሲታወጅ ጠቅላላ ስልጣኑን ወታደራዊ አዛዦች ይዙታል የሚል አንድምታም አለው ብለዋል። ይሄ ደግሞ ለችግሩ መፍትሔ ሊሆን አይችልም ሲሉ ተናግረዋል። የመያዱ ምክትል ፕሬዚዳንት አቶ ሙሉጌታ አበበም መፍትሔ ሊሆን የሚችለው የኢህአዴግ መንግሥት ከዚህ ቀደም ሲል ጀምሮት የነበረው እርምጃ ነው ይላሉ። መፍትሔ ሊሆን የሚችለው የቀሩትን እስረኞች መፍታት፣ እስከ ስር ድረስ ወርዶ መነጋገር። ህዝብ ችግሩን ያውቀዋል ያድግ እኮ አሁን ራሱን የመጣበትን መስመር በትክክለኛ መንገድ ቃሉን አክብሮ ተጠያቂ ነኝ አጥፍቻለሁ ያለው የኢትዮጵያ ሕዝብ ይቅርታ ያደርግልኝ ብሎ ሲጠይቅ ነበር። ይቅርታውን ተቀብሎ ሳይጨርስ ወታደራዊ ትእዛዝ መስጠቱ ወይም አስተዳደሩን ለወታደሩ መስጠት ተገቢ አይደለም። ችግር ፈቺ አይደለም። ችግር ፈቺም ሊሆን አይችልም። የተሻለ መፍትሄም እየመጣ እያለ ፖለቲካ እስረኞች ተፈተው ባሉበት አሁንም እንደገና የቀሩት መፈታት ሲገባቸው አስቸኳይ ጊዜ አዋጅ መጣሉ ለዚች ሀገር የፖለቲካ ቀውስና አሁን ላለንበት ተጨባጭ ሁኔታ መፍትሄ የሚሰጥ አይደለም ብለን ነው ምናምነው። ሁለቱ ፓርቲዎች በጽሁፍ ያሰራጩት መግለጫ ኢትዮጵያ አሁን ያለችበት የፖለቲካ ቀውስ በዚሁ ከቀጠለ የአፍሪካን ቀንድ፣ መካከለኛውን ምስራቅንና የቀይ ባህር ክልልን ወደ ከፍተኛ የጦርነት ቀጠና የሚቀይር የህዝቦችን አብሮ የመኖር እሴት በእጅጉ የሚፈታተን እንደሆነም ይጠቁማል። አሜሪካን የመሳሰሉ ሀያላን መንግስታትም የአስቸኳይ ጊዜ አዋጁን ከመቃወም ባለፈ ዓለም አቀፍ ሕግን በተከተለ መንገድ ተጨባጭ እርምጃ እንዲወስዱ ያሳስባል። ቀጥሎም አገሪቱ አሁን ትገኝበታለች ለሚለው ውስብስብ ፖለቲካዊ ቀውስ መፍትሔ ያፈላልግ ዘንድ ዓለም አቀፋዊ ጉባኤ እንዲጠራ ይጠይቃል። መግለጫውን በንባብ ያሰሙት አቶ አበበ አካሉ ናቸው። ኢትዮጵያ ሀገራችን አሁን ያለችበት የፖለቲካ ውስብስብ ቀውስ የማያሳስበው አይኖርም። በመሆኑም አገሪቱን በአስተማማኝ ሁኔታ በማረጋጋትና ችግሮችን በሰከን ሁኔታ ለመፍታት ይቻል ዘንድ በኢትዮጵያ ጉዳይ ያገባኛል የሚል ግለሰብም ሆነ ቡድን እንዲሁም አህጉራዊና ዓለም አቀፋዊ ድርጊቶች በኢትዮጵያ ጉዳይ ዓለም አቀፍ ጉባኤ ይዘጋጅ ዘንድ የኢትዮጵያን መረጋጋትና ሰላም ለሚፈልጉ ሁሉ ጥሪያችንን እናስተላልፋለን። ዓለም አቀፋዊ ጉባኤ ይዘጋጅ ስትሉ ሦስተኛ ወገኖች በጉዳዩ እንዲገቡ እየጠይቃችሁ ነውን የሚል ጥያቄ ከጋዜጠኞች ተሰንዝሮ ነበረ። የመያዱ አቶ ሙልጌታ አበበ ምላሽ ሰጥተዋል። በዋናነት መያድም በዚህ ሀሳብ ላይ ጠንክሮ ለመስራት ሀገር አቀፍ የፖለቲካ ፓርቲዎችም፣ የሲቪክ ማህበራትም፣ ሌሎቹም ሀይላት የትኛውም ቡድን የትኛውም በግለሰብ ደረጃ የሚሆን በሀገር ደረጃ በቡድንም ደረጃ ያለው ስለዚች ሀገር ጉዳይ ያገባኛል የሚል አካል የሚነጋገርበት ዓለም አቀፍ የሆነ ጉባኤ እንዲዘጋጅ ነው እኛ የፈለግነው። ይሄን ስንጠይቅ ሶስተኛ አካል ጣልቃ እንዲገባ ወይም ሌላ አካል መጥቶ በሀገሪቱ ሉዓላዊነት ላይ ጣልቃ የሚገባ ሀይል ይኖር እያልን አደለም። መግለጫው በሀገሪቱ የሚገኙ የተለያዩ ቤተ እምነቶች መሪዎች ወይንም አባቶች ሕዝቡ ከአምባገንኖች እየደረሰበት ነው ያለውን ግፍ እያዩ ዝምታን መምረጣቸው ከማስገረምም አልፎ የሚያስተዛዝብ ነው ሲል ወቅሷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ